signs in the brutsel? በአሜሪካ ኒውዮርክ የሁለተኛ ደረጃ ተማሪ የሆነችው ሀና ዛሞራ የዛሬ ዓመት ተኩል ገደማ ወደ ኢትዮጵያ ብቅ ብላ ነበር የበጋ ረፍቷን ተጠቅማ ኮንሰርን የተሰኘው ግብረሰናይ ድርጅት በወላይታ የሚያከናውናቸውን ፕሮጀክቶች ስትጎበኝ ቆይታለች በመስክ ጉብኝቷ ማጠናቀቂያ ላይ ከእድሜና ትምህርታቻዎቿ ጋር የመጫወት እድል አግኝታለች በሶዶ ከተማ ባለው የሁለተኛ ደረጃ ትምህርት ቤት የነበራትን ቆይታ እንዲህ ትገልጸዋለች። ተማሪዎችና የትምህርት ቤቱ አስተዳዳሪዎች የትምህርት ቤቱን ዙሪያ ገባ አሳዩን። ተማሪዎች ስለ ሕይወታቸው አጫወቱን። ዶክተር፣ ሳይንቲስት፣ አርቲስት፣ መምህር መሆን የሚመኙ አሉባቸው። የሳይንስ ቤተ ሙከራቸውን ሲያሳዩን ግን በጣም ተገርመናል። በቤተ ሙከራ ውስጥ የሚጠቀሙበት ውሃ መልክ ጆግ ጭጋግ የለበሰ ይመስላል። ያሉት ኬሚካሎች በጣም ጥቂት ናቸው። የተለጠፉት ፖስተሮች በእጅ የተሳሉ ናቸው። ይህንን ቤተ ሙከራ ስድስት ሺህ ተማሪዎች በጋራ ይጠቀሙበታል ይገኝበታል። ሆኖም በአግባቡ የሚሰራ እቃም ሆነ ኬሚካል የለውም። አሜሪካዊቷ ሀና የተመለከተችውን ቤተ ሙከራና የአሮጌ አጋዥ መጽሐፍት ስብስብ ከራሷና በአገሯ ካሉ ትምህርት ቤቶች ጋር አነጻጽራ ብትደመምም ትምህርት ቤቱ በኢትዮጵያ ሻል ያሉ ከሚባሉ ሁለተኛ ደረጃ ትምህርት ቤቶች የሚመደብ መሆኑን አላወቀችም። ትምህርት ቤቱ የኢትዮጵያ ቁንጮ ባለስልጣናትና አንቱታ ያተረፉ ሰዎችን ያፈራ መሆኑን ብትሰማ ኖሮ ደግሞ ጉዳዩ እንቆቅልሽ የሆንባት ነበር። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በ1975 ዓመተ ምህረት በኢትዮጵያ የመጀመሪያ ከፍተኛ ውጤት አምጥቶ ወደ ዩኒቨርስቲ ጆይን ያደረጉት ከሶደ ሁለተኛ ደረጃ ትምህርት ቤት ነው። ቀድሞ የኢትዮጵያ ንግድ ባንክ ገዢ የነበሩ አቶ ተክለወልድ አጽናፉም ከዚህ ትምህርት ቤት ናቸው። አምባሳደር ተሾመ ቶጋም ከዚህ ትምህርት ቤት ናቸው። ሌሎቹም ዶክተሮች፣ ፕሮፌሰሮች ናሳ ላይ ያሉ ሰዎችም አሉ እና ብዙ ሰዎች ናቸው ከ1962 ጀምሮ ብዙ ሰዎች ያፈራት የሰማቸዋቸው የሶዶ ሁለተኛ ደረጃ ትምህርት ቤት ምክትል ዳይሬክተር አቶ ተሾማ አየለን ነው። እርሳቸው እየመሩት ያለው ትምህርት ቤት በሀገሪቱ ግማሽ ክፍለ ዘመንን ከተሻገሩ ሁለተኛ ደረጃ ትምህርት ቤቶች አንዱ ነው። በአጼ ኃይለ ሥላሴ ተመርቆ የተከፈተው ይህ ትምህርት ቤት አንድ የመማሪያ ተቋም ሊያሟላቸው ከሚገባቸው ነገሮች አንዱ የሆነውን የቤተ ሙከራን ነገር በቅጡ ለማደራጀት የተሞከረበት ነበር። ሊያውም ለባዮሎጂ ኬሚስትሪና ፊዚክስ የሳይንስ የትምህርት ዘርፎች ራሳቸውን የቻሉ ሶስት ቤተ ሙከራዎችን በመገንባት በ1970 ዎቹ ዝነኛ የነበረው ይህ ትምህርት ቤት ዛሬ በቀድሞ ቁመናው ላይ አይደለም። ቤተ ሙከራዎቹ እንኳ ባረጁ እቃዎችና ከጥቅም ውጭ በሆኑ ኬሚካሎች መጨናነቁን ምክትል ዳይሬክተሩ ይናገራሉ። ሰባ መማሪያ ክፍሎች ያሉት አዲስ የመሰናዶ ትምህርት ቤት ከዓመታት በፊት ካጠገቡ ቢገነባም ቤተ ሙከራዎች በውስጡ አላካተተም። ነባሩ ትምህርት ቤት በ44 ክፍሎች ከሚያስተምራቸው ተማሪዎች በተጨማሪ የመሰናዶ ትምህርት ቤት ተማሪዎችን በቤተ ሙከራዎቹ ያስተናግድ ዘንድ ተፈርዶበታል። ይህ ደግሞ የሳይንስ ትምህርትን በአግባቡ ለመረዳት አጥብቆ የሚመከረውን የቤተ ሙከራ የተግባር መማሪያ ጊዜን አጣቧል። ለተግባር ትምህርት የሚሰጠው አነስተኛ ጊዜ ቤተ ሙከራ ባለባቸው በርካታ የኢትዮጵያ ሁለተኛ ደረጃ ትምህርት ቤቶችም የሚንጸባረቅ ነው። ሩቅ መሄድ ሳያስፈልግ ችግሩን በሻሸመኔ ባለ ሁለተኛ ደረጃ የመንግስት ትምህርት ቤት መታዘብ ይቻላል። በአዲስ አበባ ዩኒቨርሲቲ የአንደኛ ዓመት ተማሪ የሆነው አሉላ ኃይሉ የዘጠነኛ ክፍል ትምህርቱን የተማረው በሻሸመኔ ጮራ ሁለተኛ ደረጃ ትምህርት ቤት ነው። በዚያ የነበረውን የትምህርት አሰጣጥ እንዲህ አስታውሳል። ጮራ ማለት ነው። ላቦራቶሪ በሳምንት አንድ ፔሪዮድ አለ። አሪፍ ነበረ ባይባልም ለልብ መስራት ባትችልም ባለቅ ፔሪዮድ የፈለከውን ነገር መስራት ትችላለ። ግን ከዛ ውጭ አትችልም። ኖርማሊ ኬሚስትሪን ብቻ ነበር የምናየው። ሌላው ያው በወሬ ብቻ ነበር ግን አንድ ክፍል ውስጥ ሰባ አምስት ተማሪ ምናምን ነበር። ምንም አርስ ላብራቶሪ በሺፍት ነው ግማሽ ግማሽ ሆነን በሳምንት አንዱ በሳምንት አንድ እንደዛ ማለት ነው። ቤተ ሙከራዎችን ለአንድ የሳይንስ ትምህርት ብቻ መዋል አሊያም ሦስቱን የትምህርት አይነቶች በአንድ ቦታ በተግባር ለማስተማር መሞከር በብዙ ትምህርት ቤቶች የተለመደ ነው። በጉዳዩ ላይ ጥናት ያካሄዱ ባለሙያዎች በእንደዚህ አይነት የጋራ ቤተ ሙከራዎች በርካታ ችግሮች እንደሚስተዋሉ ይጠቁማሉ። በሰመራ ዩኒቨርሲቲ መምህር የሆኑት አቶ መሐመድ ሰይድ በአፋር ክልል ባሉ በተመረጡ ሁለተኛ ደረጃና የመሰናዶ ትምህርት ቤቶች በሳይንስ ዘርፍ የተግባር ትምህርት ለመስጠት ስላሉ ተግዳሮቶች ከሌላ መምህር ጋር ተቀናጅተው ጥናት አድርገዋል። ጥናታቸው ያተኮረባቸውን ጭብጦች በማስረዳት ይጀምራሉ። የተግባር ተኮር የሚሰሩበት ወይም ላብራቶሪ አለ ወይም የለም፣ በየአንዳንዱ የጥናት ቦታችን ላይ መኖር አለመኖሩን አይተናል። በየትምህርት ቤቱ ማለት ነው። ካለም ደግሞ በአግባቡ የተደራጀ ነው ወይ የሚለውን ነገር ያው በራሳችን ክራይቴሪያ ሜዠር አድርገን እሱንም አይተናል። በየትምህርት ቤቱ ሌላው ሳይንስ ባለሙያ ወይም በተግባር ተኮር የሰለጠነ ባለሙያ ወይም ላብ ቴክኒሻን የምንላቸው አሉ ወይ የሚለውንም ነገር አይተናል። በየአንዳንዱ ትምህርት ቤት በእኛ ጥናት ባከናወንባቸው ትምህርት ቤቶች ውስጥ የሳይንስ ላብራቶሪ አክቲቪቲ አልተሰራ ወደ ማለት ነው ድምዳሜ ላይ የደረሰ ነው። ምናልባት አንድ ኤክሰፕሽናል ትምህርት ቤት ወደ አዋሽ የሚባል ትምህርት ቤት አለ፣ ሁለተኛ ደረጃ ትምህርት ቤት እዛ አካባቢ ላይ የተሻለ የሰሩበት ሁኔታ ነው ያየ ነው። ከዛ ውጭ ባሉ ትምህርት ቤቶች ላይ ግን የሳይንስ ትምህርት በተግባር ተኮር ተደግፎ እየተሰራ አላገኘንም። ሁለተኛ እንደውም ላብራቶሪዎቹ ጭራሽ የሌሉበትም አግባብ ነበር ያየ ነው። ባለፈው ዓመት በሳይንስ ጆርናሎች ላይ የታተመው የናቶ መሐመድ ጥናት በትምህርት ቤቶች ውስጥ ያሉ ቤተ ሙከራዎች በሚገባ አለመደራጀታቸውን አመልክቷል። የጋራ የሚባሉት እነዚህ ቤተ ሙከራዎች ጠባብ፣ በዛ ያሉ ተማሪዎችን ማስተናገድ የማይችሉ፣ ንጽህናቸው ያልተጠበቀና ለስራ ያልተመቹ እንደሆኑ ዘርዝሯል። በአንዳንዶቹ ትምህርት ቤቶች በቤተ ሙከራነት የሚያገለግሉት ክፍሎች ለዚያ ዓላማ ተብለው ያልተገነቡ መሆናቸውንና በራቸው፣ መስኮታቸው አልያም ጣራቸው የተሰበረ እንደሆነ ገልጿል። አገልግሎት በሚሰጡት ቤተ ሙከራዎች በጥቂት መጠንም ቢሆን እንኳ ከቤተ ሙከራ ሊጠፉ አይገባም የሚባሉ ኬሚካሎች አለመኖራቸውን ይፋ አድርጓል። ተገዝተው የመጡ ኬሚካሎችም ቢሆን በዘርፉ የሰለጠነ ባለሙያ በየትምህርት ቤቶቹ ባለመኖሩ በዘፈቀደ እንደሚቀመጡ አሳይቷል። በማቀዝቀዣ መቀመጥ የሚኖርባቸው ኬሚካሎች እንዲሁ እንደሚተዉና በቂ አየር በማይዘዋወርበት ቦታ እንደሚከማቹም ጠቁሟል። በአግባቡ የማይከማቹና የማይወገዱ ኬሚካሎች የሶዶ ሁለተኛ ደረጃ ትምህርት ቤትም ችግር ነው። ምክትል ዳይሬክተር አቶ ተሾመ ሳይንስ ላይ ጊዜ ያለፈባቸው ኬሚካሎች አፓራታስን ፓራታስን አስወጋጅ ቲም ማጣቱ እንደው ላብራቶሪ ክራውድድ እንደሆነ አድርገዋል። መምህራንም ደግሞ ለመስራት ፍቃደኛ ሆኖ ወደ ላብራቶሪ ይገባሉ፣ ግን ሞር አንሜት ለማድረግ ኬሚካሎች ስጋት ስላለባቸው እነዚህ የድሮ ኬሚካሎች ሃይድሮክሎሪክ አሲድ፣ ናይትሪክ አሲድ የሚባሉ ነገሮች ቦትልድ እንደነበሩ ነው ያሉት እና ሊፈነዳ ይችላል ብለው ስጋት አለባቸው ለቤተ ሙከራ የተገዙ ኬሚካሎች ጥቅም ላይ ሳይውሉ ባክነው መቅረታቸው በኦሮሚያ ክልል ባሉ ትምህርት ቤቶች ላይም ይስተዋላል። በመቱ ዩኒቨርሲቲ የማይክሮባዮሎጂ አስተማሪ የሆኑት አቶ ተካሊን ቀጀላ በኦሮሚያ ክልል በኤልባቡር ዞን በቤተ ሙከራ ግብዓት ይዘትና አጠቃቀም ላይ የሚያጠነጥን ጥናት አካሄደው ነበር። ከሶስት ዓመት በፊት በ12 ትምህርት ቤቶች ላይ ያካሄዱትን ጥናት ባለፈው መስከረም በሳይንስ ጆርናል ላይ ያሳትመዋል። ጥናታቸውን በሚያካሄዱበት ወቅት ይህንን ታዝበዋል። አንዳንድ ቦታ ላይ ሄልፖትም እያላቸው በተግባር አያውለቱ። ላቦራቶሪ ዝም ብሎ ተሰጥቶ ነው የምትቀመጠው። ያለው ሪሶርስም ምንም ሳይጠቀሙ ኢቨን ከፓኬጁ ሳወጡት ነው ተበላሽቶ ያለው። በሌሎቹ ትምህርት ቤቶች ያለው ሁኔታ ምን እንደሚመስል ደግሞ ጥናታቸውን ተመርኩዘው ያብራራሉ። እንግዲህ ያው ትምህርት ቤቶቹን በሶስት ቦታ ነው ከፍዬ ያየሁት እኔ። በጣም ኦልድ የሆኑ ትምህርት ቤቶች አሉ። ኢቨን በኢትዮጵያ ትምህርት ስርዓት ውስጥ ራሱ ትልቅ ቦታ ያላቸው እንደ ጎሪ ሀይ ስኩል አሉ መቱ አልጌ ያሉ እነዚህ እድሜያቸው በጣም ከተመሰረቱ ብዙ እድሜ ያላቸው ትምህርት ቤቶች ናቸው። አዲስ የተቋቋሙትን ትምህርት ቤቶች አሉ። ሰላሳ ሶስት ፐርሰንት ትምህርት ቤቶች ውስጥ ምንም የላብራቶሪ ኢንፑት የለም። ኢቨን ላብራቶሪ የሚባል ነገር ራሱ የላቸው በኬሚስትሪ እንደዚሁ በፊዚክስ እንደዚሁ ነው እና በጣም ችግር ውስጥ እንዳሉ ነው ያየው። የዶክትሬት ትምህርታቸውን በባዮቴክኖሎጂ ዘርፍ በህንድ እየተከታተሉ ያሉት አቶ ተካልኝ የቤተ ሙከራ የተግባር ስራ ለሳይንስ ተማሪዎች ወሳኝ መሆኑን አጽንኦት ይሰጣሉ። በጥናታቸውም ቤተ ሙከራን በአግባቡ መጠቀም ከተማሪዎች የውጤት ስኬት ጋር ቀጥተኛ ተዛምዶ እንዳለው አረጋግጠዋል። ግብአቶች የተሟሉላቸው ጥሩ ቤተ ሙከራዎች ያሏቸው ትምህርት ቤቶችና የተግባር ትምህርትን በመምህራኖቻቸው በሚገባ የሚወስዱ ተማሪዎች በሳይንስ ውጤታቸው ልቀው መገኘታቸውንም በጥናታቸው አመልክተዋል። ጥቅሞቹንም እንዲዘረዝሯቸዋል። አንደኛ ነገር በደንብ ያስታውሱታል። ሁለተኛ ነገር ሪዝን አውት ያደርጉታል። ይህ ለምን ሆነ የሚለውን ጥያቄ ማንሳት ይችላሉ። ሶስተኛ ነገር ደግሞ የፈጠራ ችሎታቸው እንድነሳሳ የሚያደርግ ነው። ስለዚህ ላብራቶሪ በሳይንስ መማር ማስተማር ትልቅ ቦታ ይኖረዋል ማለት ነው። የቤተ ሙከራ የተግባር ትምህርት ወሳኝነት የገባት የምትመስለው አሜሪካዊቷ የሁለተኛ ደረጃ ተማሪ ሀና በሶዶ ሁለተኛ ደረጃ ትምህርት ቤት ሁኔታ ተደንቃ ብቻ ዝም አላለችም። ከኢትዮጵያውያን ተማሪዎች ጋር ስትሰነባበት ምን ቃል ትገቢልናለሽ ሲሉ ለጠየቋት የሳይንስ ቤተ ሙከራችሁን ለማሻሻል በጎ ፈቃደኛ እሆናለሁ ብላቸው ነበር። ለትምህርት ቤቱ የቤተ ሙከራ እቃዎችን መግዛት የሚያስችላትን ገንዘብ ማሰባሰቢያ እንቅስቃሴ ጎፈንድሚ በተሰኘው ድረ ገጽ የጀመረችው ወደ ሀገሯ በተመለሰችበት ወር ነው። ሀና አንዳንድ የቤተ ሙከራ እቃዎች ከ5 እስከ 15 ዶላር ባሉ ዋጋዎች በገበያ ላይ መገኘታቸውን አውቃለች። ለዚህም ይመስላል አጠቃላይ ለማሰባሰብ የወሰነችውን የገንዘብ ጣሪያ አንድ ሺህ ዶላር ላይ የገታችው በ18 ወር ውስጥ ካሰበችው በላይ 1,245 ዶላር ሰብስባለች የገንዘብ ማሰባሰቢያ ገጿ አሁንም ክፍት ነው አዳጊዋ እና ውጥኗን ውጥኗ እስክታሳካና የሚታደገው አካል እስኪመጣ ድረስ ከጠቅላይ ሚኒስትር እስከ ተመራማሪ ያፈራው ትምህርት ቤት በእድሜ ጠገብ ቤተ ሙከራዎቹ መንገታገቱ ይቀጥላል የዛሬው ጥንቅራችን ይህን ይመስል ነበር ተስፋ አለም ወልደየስ ነኝ መልካም ጊዜ